የኢትዮጵያ ከ15 ዓመት በታች ወንዶች እግር ኳስ ብሔራዊ ቡድን ኤርትራ በምታስተናግደው የምስራቅና መካከለኛ አፍሪካ እግር ኳስ ማህበራት ካውንስል ሴካፋ ሻምፒዮና ላይ ለመሳተፍ ነገ ወደ አስመራ እንደሚሄድ ታወቀ። ነገ አስመራ ላይ በሚካሄደው በታሪክ የመጀመሪያ በሆነው የሴካፋ ከ15 ዓመት በታች ወንዶች የእግር ኳስ ግጥሚያ መክፈቻ ላይ አስተናጋጇ ኤርትራ ከብሩንዲ ጋር እንደሚጫወቱ መርሃ ግብሮ ያሳያል። ይህ በእንዲህ እንዳለ ኤርትራ ዝግጅቷን ማጠናቀቋን የሴካፋ ከፍተኛ ባለስልጣናትም አስመራ ላይ መግለጫ መስጠታቸውን የአስመራው ሪፖርተራችን ብርሃነ በርሀ አመልክቷል። ተጨማሪ ዘገባ አለው። የዚህ ውድድር ልዩ ኃላፊ ሚስስ ፔትራ የሆቴል የትራንስፖርት የመለማመጃና መጫወቻ ሜዳዎችና ሌሎች በሚገባ እንደተዘጋጁ በመግለጽ የኤርትራን እግር ኳስ ፌዴሬሽን አመስግነዋል። ሚስስ ፔትራ በመቀጠል ይህ ከአስራ አምስት አመት በታች ውድድር አዳዲስና ተተኪ ኮከብ ተጫዋቾችን ለማፍራት ትልቅ ሚና እንዳለው ተናግረዋል። በኤርትራና ኢትዮጵያ መካከል የተፈጠረው ሰላም ከሁለቱ ህዝቦችና ሀገራት ባለፈ ለቀጠናውና ለአፍሪካ ትልቅ ጠቀሜታ እንዳለው የተናገሩት የሴካፋ ዋና ጸሐፊ ሚስተር መሰኘ ከናይሮቢ አስመራ በጥቂት ሰዓታት መ ድረስ እንደቻሉና ይህ ደግሞ የሰላሙ ጠቀሜታ ማሳያ እንደሆነ ተናግረዋል። በመቀጠል ኤርትራ በ2010 የሴካፋ ውድድርን በጥሩ ሁኔታ ማካሄዷን አስታውሰው ይህን ውድድር ለማስተናገድ ሙሉ አቅም እንዳላት ተናግረዋል። ሚስተር መሰኛ አያይዘው ይህን ግጥሚያ የሚያዩና የሚታዘብ የቴክኒክ ቡድን የነፍስ ወከፍ ተጫዋች ብሔራዊ ቡድንና ግጥሚያን በመታዘብ ጥሩና ደካማ ጎኑን በመገምገም በቀጣይ ሀገራቱ ወደ ተሻለ ደረጃና ወደ ላቀ የአፍኮንና የኦሎምፒክ ግጥሚያ የመሳተፍ ብቃት እንደሚኖራቸው ከዚህ ውድድር የሚጠበቅ መሆኑን ተናግረዋል። በዚህ በአፍሪቃ ለመጀመሪያ ጊዜ በሚደረገው ታሪካዊ ከ15 ዓመት በታች የወንዶች ግጥሚያ የሚሳተፉ አገራት ኤርትራ፣ ኢትዮጵያ፣ ሱዳን፣ ታንዛኒያ፣ ሶማሌ፣ ሩዋንዳ፣ ብሩንዲ፣ ደቡብ ሱዳንና ኡጋንዳ ሲሆኑ ኤርትራ፣ ብሩንዲ፣ ኬንያ፣ ሱዳንና ሶማሌ በምድብ አንድ፣ ኡጋንዳ፣ ሩዋንዳ፣ ደቡብ ሱዳን ኢትዮጵያና ታንዛኒያ ደግሞ በምድብ ሁለት ተመድበዋል። ውድድሩም አርብ ነሐሴ አስራ ስድስት ሁለት ሺህ አስራ ዘጠኝ ከስምንት ሰዓት ጀምሮ ኬንያ ከሶማሊያ፣ ኤርትራ ከቡሩንዲ በሚያደርጉት ግጥሚያ ይጀመራል። ይህን ውድድር የሚከታተሉ አስራ ስምንት አባላት ያሉት ቡድንና ውድድሩን የሚዳኙ ከኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ ሱዳን፣ ቡሩንዲ፣ ሶማሌና ጅቡቲ የመጡ ዳኞች አስፈላጊውን ዝግጅት አጠናቀው ውድድሩን ለመጀመር በተጠንቀቅ ላይ መሆናቸውም ታውቋል። ዛሬ ምሽት የውድድሩን መክፈቻ ለማበሰር በአረቦና ሆቴል የእራትና ልዩ ባህላዊ ዝግጅት ተደርጓል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ